ባልታወቁ ታጣቂዎች የተያዘችውን የሰገን ከተማ የመንግሥት የጸጥታ ኃይሎች መልሰው ተቆጣጥረዋል ሲል የሰገን ዙሪያ ወረዳ አስታወቀ ይላል የምሽቱ አብይ ርዕስ ዘገባ። በደቡብ ኢትዮጵያ ክልል ከኮንሶ ዞን ሰገን ዙሪያ ወረዳ ሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ በተፈጸመ ጥቃት የተገደሉት ሰዎች ቁጥር ስምንት የማህበረሰብ ፖሊስ አባላትን ጨምሮ አስራ አራት ደርሰዋል ሲል የወረዳው አስተዳደር አስታውቋል። የወረዳው አስተዳደር አቶ ኡርማሌ ኡጋንዴ የጸረ ሰላም ኃይል እና ጽንፈኞች ሲሉ በጠሯቸው ታጣቂዎች ለአምስት ቀናት በታጣቂዎች ቁጥጥር ስር የቆየችውን የሰገን ከተማ ዛሬ የመንግስት ኃይሎች መቆጣጠራቸውን አስታውቀዋል። አስተዳዳሪው ታጣቂዎቹ ከአጎራባቹ የጋርዱላ ዞን ደራሼ ወረዳ ሀይበና ቀበሌ የመጡ ናቸው ሲሉ የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከደራሼ የወረዳ አስተዳደር ጋር አይገናኙም፣ በዞኑ መንግስት የሚደገፉ ናቸው መባሉም ሐሰት ነው ሲሉ ክሱን አስተባብለዋል። የአሜሪካ ድምፅ ያነጋግራቸው የሰገን ከተማ ነዋሪዎች ጥቃቱን ሸሽተው ወደ ዞኑ ዋና ከተማ ካራትና በአቅራቢያው ወደሚገኙ ቀበሌዎች መሸሻቸውን ጠቁመዋል። ዮናታን ዘብዲዮስ ዘገባው ልኳል። ቶ ዞን በሰገን ዙሪያ ወረዳ የምትገኘው የሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ ለተከታታይ አምስት ቀናት ጸረ ሰላም ኃይልና የሽብር ቡድን ሲሉ በጠሩት ታጣቂ ኃይል ተይዛ መቆይቱን የገለጹት የወረዳው አስተዳዳሪ አቶ ኡርማ ለውጋንደም በዛሬው ዕለት የሀገር መከላከያ ሰራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መልሰው መቆጣጠራቸውን በስልክ ለአሜሪካ ድምፅ አስታውቀዋል። የመከላከያ ኃይልና ፌዴራል ፖሊስ ገብቶ ከተማውን ተቆጣጥሮ ከዛም አልፎ አንዳንድ ስራዎች እየሰራ ነው። ጥፋት እየፈጸመ ያለው የንዘኛ ኃይል ከተማ ላይ በግፍ የተገደሉበት ሲቪላ ላይ ተደርጓል በት ለበት ጭፍጨፋዎች ውስጥ ማለት ነው። ከዛ ውጪ አጠቃላይ መንግስት ተቋማት በሙሉ የወደሙበት ሁኔታዎች አሉ። አስተዳዳሪው ጸረ ሰላም ኃይል ያሉትና ታጣቂ ቡድኑ በከተማ በቆየባቸው ቀናት ስምንት የማህበረሰብ ፖሊስ አባላትን ጨምሮ አስራአራት ሰዎችን በአሰቃቂ ሁኔታ መግደሉን ሆስፒታልና ሀያ ሶስት መንግስታዊ ተቋማትን ማቃጠሉና መዝረፉን የወረዳው አስተዳዳሪ ተናግሯል። በታጣቂ ቡድን ተገደሉ ካሏቸው ሰዎች ውስጥም ስድስቱ ሲቪል ሲሆኑ ስምንቱ ደግሞ የማህበረሰብ ፖሊስ አባላት ናቸው ሲሉ አቶ ኦርማ ላይ ተናግሯል። በጥቃቱ ትላንት አንዱ ቤት ስር ከቀብሩ በኋላ ያስወጣ ነው እውነታዎች አሉ። ሌሎች ሁሉ ቤቶች ከተማ ላይ ያሉት ቤቶች ሁሉ አልተፈተሹም ገና ፍተሻ ስራ ዛሬም ይቀጥላል የሚል እንትን አለ። ስለዚህ እስካሁን ግን የተለዩት አስራ አራት ሞታል። ታጣቂ ቡድኑ በማቃጠል አውድሟቸዋል ከተባሉት ሀያ ሶስት መንግስታዊ ተቋማት ውስጥ የወረዳው አስተዳደር ህንፃ፣ የግብርና ጽህፈት ቤት፣ የፖሊስ ጽህፈት ቤት፣ የምክር ቤት አዳራሽ፣ የማዘጋጃ ቤት ህንፃና ግዙፍ ጀኔሬተሮች፣ እንዲሁም የሆስፒታል ዲጂታል የህክምና ቁሳቁስና የመንግስት ተሽከርካሪዎች፣ እንዲሁም ሌሎች መስሪያ ቤቶች ቁሳቁሶችም ይገኙበታል ሲሉ አቶ ሩማሌ አስረድተዋል። በዚህም ለጊዜው ግምቱ ከብር 600 ሚሊዮን በላይ የሆነ የህዝብና የመንግስት ንብረት መውደሙንም አቶ ርማላ አክለዋል። አስተዳዳሪው በሰገን ከተማ ለተፈጸመው ጥቃት ከድራሽ ወረዳ በተለይ ከሀይብና ቀበሌ የመጡ ታጣቂዎች ናቸው በማለት በጋርዱላ ዞን የደራሽ ወረዳ አስተዳደርን ይከሳሉ። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከአጎራባቹ የደራሽ ወረዳ የሄዱ ናቸው መባሉን ተቃውመዋል። እዛው በኮንሶ ዞን በሰገን ዙሪያ ወረዳ በሰገነ ከተማ ያሉ ናቸው ስሉ ማስተባብለዋል። ታጣቂዎቹ በጋርዱላ ዞን አስተዳደር የሚደገፉ ናቸው መባሉንም ሀሰት ነው ስሉ አጣጥለዋል። ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። ለማውቀው ጉዳይ አለን። ቀጠናውን የተከታተልን ነው። ከኮንሶ ዞን ጋር ሰገን አካባቢ ላይ ችግር መፈጠሩ እናውቃለን። መረጃ የተለወጥን ነው። የእኛ ጸጥታ መምሪያ ኃላፊ አስራ ሁለት ፖሊሶችን ጠርንፎ ሀይበና ቀበሌ ውስጥ ገብተዋል። ከቅዳሜ ጀምሮ ትላንትም እዛ ናቸው፣ ዛሬም እዛ ናቸው። እያንዳንዱ አካባቢ እየተቆጣጠሩ ነው። የኮንሶ ዞን ሰገን አካባቢ ላይ የተፈጠረው ችግር ጋር ተያይዞ በእኛ በኩል እንደ ጋርዱላ ዞን እንደ ድራሸ ወረዳ ቀጠናዊ ሰላምን ማስጠበቅ አለብን። ሁል ጊዜ እዛ ተገን አካባቢ ግጭት፣ ውከት፣ ብጥብጥ ይጀመርና ኮንሶንም ድራሸንም ይነካል። ስለዚህ እዛ አካባቢ ላይ ጥንቃቄ ማድረግ አለብን ብለን እኛም ፖሊስ ሰራዊት አስተማርተን ከኮንሶ ጋር ተቀናጅተን ስራ እየሰራን ነው። በእኛ በኩል ግን ሰው እንዳይቀላቀል እዛ ውስጥ እንዳይገባ የመከላከል ስራ እየሰራን ነው። ችግሩን በጋራ ለመፍታት የጋርዱላ ዞን የኮንሶ ዞን ባለስልጣናት በምክክር ላይ እንደሚገኙ አቶ ብርሃኑ አስታውቀዋል። በኮምሶ በኩልም በእኛ በኩልም የምሳተፍ አካል ካለ እኛ ለማስጠየቅ ወደኋላ ምል። የአሜሪካ ድምፅ የሰገን ከተማ ከስጋት ነጻ ሆናለች ወይ ሲል የጠየቃቸው አስተዳዳሪው ተከታዩን መልሰዋል። ለሁሉ ተጠያቂ ሆኖ ነገም አስተማሪ መሆን በምችል ደረጃ እነዚህ ወንጀለኞችን ከውስጥ አውጥቶ ለህግ አሳልፈው በሰጡት ጊዜ ብቻ ካልሆነ በስተቀረ ወንጀለኞችና ነፍሰ ገዳዮች ከመዋቅራቻቸው አውጥቶ ለመንግስት አሳልፈው በሰጡ ጊዜ ከዛ በኋላ ብቻ ነጻ ሆኗል ማለት እንችላለን። የአሜሪካ ድምፅ ካነጋገራቸው የሰገን ከተማ ነዋሪዎች መካከል ጥቃቱን ፈርተው ወደ ዞኑ ዋና ከተማ ከአራት መሸሻቸውን የገለጹት አቶ ጋሻ ኩስያም ዛሬ ሐሙስ ጠዋት የመንግስት የጸጥታ ኃይሎች ከተማዋን መልሰው መቆጣጠራቸውን ተናግሯል። ስማቸው እንዳይጠቀስ የተጠየቁን ሌላው የሰገን ከተማ ነዋሪም ጥቃቱን በመፍራት በአቅራቢያ ወደሚገኘው ቀበሌ መሸሻቸውን ገልጸዋል። ከወጣ በኋላ ተመልሶም ስላልሄደ ሰራዊቱም ያው ባለፈው ሲከለክል መሰረት በአካባቢ ሲንቀሳቀሱ እና ያው ከመልሶ ሰው እዚያ ላይ የሚኖር አይመስለኝም። እኔ በእርግጥ ወደዛ አሁን ተመልሼ ስላለ ሰው እዛ ያለ አይመስለኝም። ጨሩ በሙሉ ወጥቶ ነው የሄደው፣ ወደ አጎራባጭ ቀበሌ ተሰዶ ነው። በአካባቢው የተቀሰቀሰውና ለአመታት የዘለቀው የፀጥታ ችግር በ2016 ዓ.ም የተረጋጋ ቢመስልም ተመልሶ ዳግም ማገርሸቱ ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳ።